የኢትዮጵያ የፌዴራል ትራንስፖርት ባለስልጣን ማታ የሚንቀሳቀሱ ተሽከርካሪዎች ላይ የሰዓት ገደብ ጥሎ የነበረውን እገዳ ቀስ በቀስ የሚያስነሳ ጥናት አጠናቆ ወደ ስራ መግባቱ በባለስልጣኑ የህዝብ አገልግሎት ብቃት ማረጋገጫ ዳይሬክቶሬት ዳይሬክተር አቶ ተስፋዬ በላቸው ለዶችቤሌ ተናግረዋል። ከአዲስ አበባ በ150 ኪሎሜትር ክልል ውስጥ ያለው የማህበረሰቡ እንቅስቃሴ በትምህርት በጤናና በሌሎች ማህበራዊ ጉዳዮች መተሳሰሩ እየጨመረ ስለመጣ የህዝብ ትራንስፖርት አገልግሎት በፊት እስከ ምሽቱ 12 ሰዓት አካባቢ የነበረው አሁን በከፊል እስከ ሁለት ሰዓት ተኩል እንዲያገለግሉ መደረጋቸውን አቶ ተስፋዬ ይናገራሉ። በሀገሪቱ የማህበረሰቡ እንቅስቃሴ የጨመረ ስለመጣም የማታ ትራንስፖርት አገልግሎት ቀስ በቀስ እንዴት ተፈጻሚ እንደሚሆን አቶ ተስፋዬ ያስረዳሉ። አልሬዲ ገብተንበታል እኮ አስራ ሁለት ሰዓት የነበረው ሁለት ሰዓት ተኩል አድርገናል ነው። አዲስ አበባ ያሉ የፌዴራል መናሪዎች እስከ ሁለት ሰዓት ተኩል ይሰራሉ። በፊት አስራ ሁለት ሰዓት ነበር የሚዘጉት። አሁን ደግሞ እነዚህ ከሁለት ሰዓት ተኩል ወደ አራት ሰዓት፣ ወደ ስድስት ሰዓት እንደዚህ የማሳደግና እያየን አዳፕት እያደረግን እንሄዳለን ማለት ነው። አሁን ለምሳሌ ከቃሊቲ ወደ አዳማ የሚሄደው እስከ ሁለት ሰዓት ነው የነበረው እስከ ሁለት ተኩል አድርገነዋል። አቶ ተስፋዬ ባለስልጣኑ ከዚህ ቀደም ማታ በምንቀሳቀ ቀሱ ተሽከርካሪዎች ላይ የሰዓት ገደብ ያስቀመጠበትን ዋና ዋና ምክንያቶችን ሲያስረዱ በተለይ የትራፊክ አደጋው ሲከሰት ሰዎች መትረፍ የሚችሉ ሰዎች እገዛ ቢደረግላቸው ሕይወታቸውን ልናትረፍ የሚችላቸው ሰዎች በምሽት ላይ እያለቁ ነው ያሉት። ስለዚህ የመንገዶች ሁኔታ፣ የአካባቢ ሁኔታ፣ የትራፊክ እንቅስቃሴያችን፣ የትራፊክ ደህንነት ጉዳይ መሰረታዊ ስለሆነ በዛ አግባብ ነው እስካሁን የተከለከለው። ጥናቱ የሚመለከታቸው ተሽከርካሪዎች የትኞቹ ናቸው? አቶ ተስፋዬ ያው እንግዲህ የእኛ ሶስት አይነት የትራንስፖርት ዴማርኬሽን ያለን አንደኛው እስከ መቶ አምሳ ኪሎ ሜትር የሚባለው የመለስ ሶስተኞች ነው ወይም አነስተኛ የምንላቸው ናቸው። ከመቶ ሀምሳ እስከ ሁለት መቶ ሀምሳ ደግሞ መካከለኛ ወይም ደግሞ በአገር አቋራጭና በመለስተኛ መካከል ያሉት ናቸው። የመቀመጫ ቁጥራቸው ከሀያ አራት ወንበር በላይ የሆኑ ማለት ነው። ከሁለት መቶ ሀምሳ ኪሎ ሜትር በላይ ያለው የአገር አቋራጭ ነው። ከዚህም ቀደም የአባይ ትራንስፖርት ቦርድ ሊቀመንበር ነበርኩ ያሉንና የስድስት አውቶቡስ ባለንብረት መሆናቸውን የሚናገሩት አቶ መለስ ኪሸን የማታ ትራንስፖርትን የሚፈቅዱ እቅድ ለአገሪቱ ኢኮኖሚ ጠቀሜታ አለው ይላሉ። አሁን መንገድ ትራንስፖርት የተቸገረበት እኛ ትልልቅ አውቶቡሶች ያለን ባለንብረቶች ሰዎች የምንቸገርበት። ሰው ሌሊት የተጓዘ ነው። ሰው ሌሊት የተጓዘ በህገወጡ መንገድ ነው የሚሄደው፣ በሚኒባስ እያለቀም ነው ግዴታ። ይህን ህዝብ ደግሞ አቁም ብትለው እንቢ አለ። ልሙት እንጂ እሄዳለሁ እያለ ነው። ይህንን የዚህን ህዝብ አሁን ፍላጎት ለማርካት ግዴታ የተወሰነ የማታ ትራንስፖርት መጀመሩ አግባብ ነው ብዬ አስባለሁ። ምን በሀገር አቀዋጭ በህጋዊነት ተከብሮለት ይሄዳል። በቂ መሰረተ ልማት የሌለበት ማለትም የመንገድና የማብራት እንዲሁም ከፍተኛ የደህንነት ችግር ያለበት ሀገር ውስጥ ባለስልጣኑ ማታ ላይ ተሽከርካሪዎች እንድንቀሳቀሱ ማቀዱ ተጽዕኖ እንዳለው የምናገሩ አልጠፉም። በዋትስአፕ ገጻችን ላይ የድምፅ መልእክት ከላኩልን የደሴ ነዋሪ እንዲህ ይላሉ። እኔ እንዳየሁት ከሆነ ከሁለት ቀን በፊት ወደ አዲስ አበባ ሄጄ ነበር። ብዙም ጊዜ የማታ መንገድ አይመቸኝም። በእርግጥ ግን ችግር የሆኑ ነው የሄድኩት ሰው በጣም ለእንግልት እየተዳረገ ነው። እኔ በህርኩ ሰዓት ላይ ከሁለት ቀን በፊት ነው ከሀይቅ ነው የተነሳ ነው። ቢያንስ ስድስት መኪና ላይ ነው የገለበጡ። ይህ ሁሉ ችግር ምንድን ነው? መጀመሪያ አዲስ አበባ ብሎ ይጭናል። ከዛ ኮምቦልሻ ሲደርስ ትራፊክ ቁሟል ሲሉት እዛው ለኮምቦልሻ ለሌላው መኪና ይገለብጠናል። ያ ደግሞ ከሚሴ ሲደርስ እንደዙ ትራፊክ አለ ይባል ለሌላ ይገለብጠናል። እንደዙ እያል ስድስት መኪና ሌሊት አስር ሰዓትና አስራ አንድ ሰዓት መድረስ የነበረብንን ከንጋቱ ሶስት ሰዓት ላይ ነው የደረስኩት። ምክንያቱም ጅምሮክ እቃ ገብቷል ተብዬ ለማውጣት ሂሳብ እንዳይቆጥርብኝ ነበር ከሌሊቱ ሄድኩት። ከቀኑ አራት ሰዓት ላይ ነው ጅምሮክ የደረስኩት ማለት ነው። በጥቅሉ የሌት መንገድ ቢቀር ደስ ይላል። ምክንያቱም እንደበለጸጉት ሀገሮች መብራት የለም፣ ትራፊክ የለም። በጨለማ ነው የሚነዳው፣ እየቃመ ነው የሚሽከረክረው። ብዙ ሰው እያለቀም ነው፣ ወደፊትም ያልቃል ብዬ አስባለሁ። ላለፉት ጊዜያት ባለስልጣኑ በህገ ወጥ መንገድ ማታ ተሽከርካሪ የሚያሽከረክሩት መቆጣጠር ቢሞክርም አስቸጋሪ ሆኖ መቀጠሉም ዘገባዎች ይጠቁማሉ።